ባለፈው ሰኞ በሶማሊያው ደፈጣ ተዋጊ ቡድን አሸባብ እንደተያዘች የተነገረው ኤልቡር ጋልጋዱድ በተባለው የሶማሊያ ግዛት ውስጥ የምትገኝ ከተማ ናት። ቀድሞ የንግድ ማዕከል የነበረችው ማዕከላዊ ሶማሊያ ውስጥ የምትገኘው ይህች ከተማ ከሶስት ዓመት በፊት የአሸባብ ጠንካራ ይዞታ ነበረች። በአፍሪቃ ህብረት ስር በዘመተው የኢትዮጵያ ኃይል ከተማይቱ የዛሬ ሶስት አመት ስትያዝ አሸባብ ለቆ ከወጣ ወዲህ አልተመለሰም ነበረ። ሆኖም ከሶስት ቀናት በፊት የኢትዮጵያ ወታደሮች ኤልቡርን ለቀው ከወጡ በኋላ ባለፈው ሰኞ አሸባብ ወደ ከተማይቱ ተመልሶ የኤልቡርን ፖሊስ ጣቢያ እና የአስተዳደር መስሪያ ቤቶች መቆጣጠሩ ተዘግቧል። የኢትዮጵያ ወታደሮች ከተማይቱን ለቀው እንደሚወጡም ሆነ የወጡበት ምክንያት እንዳልተነገራቸው አንድ የሶማሌ ባለስልጣን ተናግረዋል። የዶችቨለ የመቀድሾ ወኪል ሙሐመድ ኦማር ሁሴን የኢትዮጵያ ኃይሎች ከተማይቱን ለቀው ቢወጡም ከተማይቱ በምትገኝበት ግዛት ውስጥ ነው ያሉት ይላል። የኢትዮጵያ ወታደሮች በሶማሊያ የአፍሪካ ሕብረት ጦር ስር ነው የዘመቱት። ስለዚህ በግዛቲቱ ውስጥ ወደ ማንኛውም ስፍራ ሊዘዋወሩ ይችላሉ። ከተማዋ የምትገኝበትን ግዛት ሙሉ በሙሉ ለቀው አልወጡም። በዚያው ግዛት በሌላ ቦታ ነው ያሉት። እነሱ ከተማዋን ለቀው እንደወጡ አሸባብ አልቡርን ተቆጣጠረ። የሶማሊያው ባለስልጣን እንደተናገሩት አሸባብ ኤልቡርን የያዘው ሳይዋጋ ነው። የአልሸባብ ኃይሎች የአየር መቃወሚያ በተተከለባቸው ከስድስት በላይ በሚሆኑ መኪናዎች ወደ ከተማይቱ መግባታቸውንና ስልታዊ ቦታዎችን መያዛቸውን ነዋሪዎች ተናግረዋል። የኢትዮጵያ ኃይሎች ጥለዋት የወጡት ኤልቡር ማዕከላዊ ሶማሊያ ውስጥ ቁልፍ ወታደራዊ ጦር ሰፈር ይገኝባት የነበረች ከተማ ናት። ከኢትዮጵያ ጦር ጋር የተወሰነ ቁጥር ያላቸው የሶማሊያ ብሔራዊ ጦር ወታደሮችም አብረው መውጣታቸው ተነግሯል። አሸባብ ኤልቡርን መልሶ በመያዝ የሚቆጣጠራቸውን ከተሞች ቁጥር ቢያንስ በአንድ አሳድጓል። ይህ የቡድኑ ጥንካሬ መገለጫ ተደርጎ ይወሰድ ይሆን? የዶቸ ቨለ ዘጋቢ መሐመድ ኦማር ሁሴን እንደሚለው ቡድኑ እየተጠናከረ ቢሆንም ችግሮች አሉበት። አዎ አሸባቢ እየተጠናከረ ነው። በሶማሊያ አንዳንድ ከተሞችን፣ አካባቢዎችን ተቆጣጥሯል። ይሁንና ጥንካሬው እንደ ቀድሞ አይደለም። ቁጥራቸው ሲታይ ደህና ነው። ሆኖም አሁን ወታደራዊ አቅርቦቶች፣ የጦር መሳሪያዎች በቀላሉ አያገኙም። አሁን ወደቦች በሙሉ በመንግስት ቁጥጥር ስር ናቸው። በፊት ግን በኪስማዩና በሌሎችም የባህር በሮች ያስገቡ ነበር። አሁን ግን አቅርቦት የላቸውም። ሆኖም ይህ ቡድኑ በሶማሊያ የአጥፍቶ ጠፊ ጥቃቶችን ከመፈጸም አላገደውም። ዛሬ መሀል መቃድሾ ለተጣለውና ሰባት ሰዎች ለተገደሉበት በመኪና የተጠመደ ቦምብ ፍንዳታ እስከ ዛሬ ረፋ ድረስ ኃላፊነቱን የወሰደ ባይኖርም አሸባብ ተጠርጥሯል። ኢትዮጵያ በሶማሊያ የአፍሪካ ሕብረት ጦር ስር ካዘመተቻቸው ወታደሮች በተጨማሪ ከሶማሊያ ፌዴራል መንግስት ጋር ባላት ውል መሰረት ሶማሊያ የሚገኙ ወታደሮችም አሏት በአፍሪካ ሕብረት ሀገሮች ስር የዘመቱት የኢትዮጵያ ወታደሮች ቤይ ባኩልና ጌዶ ከተባሉት የደቡብ ምዕራብ ሶማሊያ ግዛቶች በተጨማሪ አንዳንድ ከተሞችን እየያዙ ለቀው በሚወጡባቸው በሂራንና በጋልጋዱድ ግዛቶችም አሉ።